ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀምረዋል። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በኢትዮጵያ የረቂቅ ሙዚቃ ዘርፍ ትልቅ ስም የሚሰጣቸውን ማሆይ ጽጌ ማርያም ገብሩን የሚዘክር የሙዚቃ ትርኢት ከሰሞኑ ተከናውኗል። በመቶዎች የሚቆጠሩ ያለቁና ያላለቁ ስራዎችን ለአድማጭ ያቀረቡት የፒያኖ መቤት ስራዎች ቅጂ ትልቅ ስም ባላቸው በመዘክሮችና ተቋማት ውስጥ ይቀመጥ ዘንድ ጥረት መጀመሩም በዚሁ ቀን ተነግረዋል። የመጀመሪያ ዝግጅታችን እሱን የተመለከት ይሆናል። የፒያኖ አመቤት እማሆይ ጽጌ ማርያም ገብሩ ከዓለም በሞት ከተለዩ ወራት ቢያልፉም የጥልቅ ተመስጦ ምንጭ የሆኑ የፒያኖ ድርድሮቻቸው መደመጣቸውን፣ ዘመን ተሻጋሪ ሥራዎቻቸው የሚዘክሩ መድረኮች መሰናዳታቸውን ዛሬም ቀጥለዋል። ከሰሞኑ በዋሽንግተን ዲሲ በሚገኘው የኬኔዲ የኪነ ጥበባት ማዕከል የተሰናዳው ልዩ ዝግጅት ለዚህ ማሳያ የሚሆን ነው። የዝግጅቱ አስተባባሪ ስራዎቻቸውን ለተተኪው ትውልድ ለማቆየት ከዓመታት በፊት የተቋቋመው የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ነው። የፋውንዴሽኑ ዋና ኃላፊ ወይዘሮ ሃና ከበደ የሰሞንኛውን መድረክ ዓላማ ያስረዳሉ። የዛሬው መድረክ እንግዲህ ምኞታችንና ሕልማችን የነበረው ሞሀይ በሕይወት ሆነው የመቶ አመታቸውን እናከብራለን በሚል ነበር። የእግዚአብሔር ፈቃድ በሆነው መሰረት ጥቂት ወራት በፊት አረፉ። እሳቸው ያው በማርች ነው ያረፉት። ሶ የዛሬው በዓል በእውነቱ ለመናገር የእሳቸውን ሕይወት ለመዘከር ማለት በጥሩ በሐዘን ሳይሆን፣ እርግጥ ያው መቼስ ፈረንጆች ቢተር ስዊት እንደሚሉት በአንዱ አኳያ በጣም ጣፋጭ ነው፣ ደስ ይላል። የምናከብረው ሙዚቃቸውን እንሰማለን። ብዙ የሚደነቅ ነገር የሰሩ ሰው ናቸው። ግን በሌላ በኩል ደግሞ ኦፍኮርስ ስለተለዩን እናዝናለን። ሶ ሁለቱን የሚያያዘ ነው የሚሆነው የማሆይን መቶኛ አመት ለመዘከር ያለመው መድረክ ትውልደ ኢትዮጵያውያንና ሌሎች አለም አቀፍ የሙዚቃ ባለሙያዎች ተሳትፎበታል ለየት ባለ ሁኔታ የማሆይ ጽጌ ማርያም ቀደምት ስራዎች ከተለያዩ የሙዚቃ ዘርፎች አንጻር ለታዳሚዎች እንደቀረቡ ወይዘሮ ሀና ይናገራሉ አንዱ ትልቁ ነገር የዛሬው በዓል ለመጀመሪያ ጊዜ በተለይ በአሜሪካን ሀገር እስራኤል እንኳን ተደርጓል ግን አሜሪካን ሀገር ለመጀመሪያ ጊዜ ሙዚቃቸው በጃዝ በቮካል ና በክላሲካል ፒያኖ በሶስቱም ረድፍ። ምክንያቱም ሞሀይ በብዙ ረድፍ ነበረ ሙዚቃ የሚጽፉት። ለኦፔራ ሁሉ ጽፈዋል፣ ለቲያትር ጽፈዋል። ሶ ያንን የሚያቀርብ ይሆናል። ሶስት የተለያዩ ሙዚቀኞች ያንን ያቀርባሉ። እና ከዛ በተረፈ የእሳቸውን ህይወትና የእሳቸውን ስራ ከማሞገስ ና ከፍ ከማረግ በላይ ደግሞ ድርጅቱን ለማስተዋወቅ ና ጥሩ ስራ በጎ ስራ የሚሰራ ድርጅት መሆኑን ና ሊደገፍ የሚገባው ድርጅት መሆኑን ለሕዝብ ለማሳወቅም እንፈልጋለን። በዚህ ዝግጅት ላይ የማሆይን የሙዚቃ አሻራ ለመዘከር ከተገኙት የሙዚቃ ባለሙያዎች አንዱ የኮርኔል ዩኒቨርሲቲ የዶክትሬት ዲግሪ ተማሪ በማሆይ ጽጌ ማርያም ስራዎች ላይ ሰፊ ምርምር ሲያደርግ የሰነበተው የሙዚቃ ተጫዋቹና መምሩ ቶማስ ፊንግ ነው። ወደ ኢየሩሳሌም በማቅናት በማሆይ የቀብር ስነ ስርዓት ላይ ሳይቀር የሙዚቃ ቅማሪያቸውን መጫወት ለቻለው ቶማስ የማሆይ ጽጌ ማርያም ገብሩ ስራዎች ልዩ ቀለምና ልዩ ኃይል ያላቸው የሙዚቃው ዓለም ስጦታዎች ናቸው። በዓለም ውስጥ የእሳቸው ሙዚቃ የራሱ ስፍራ ያገኘበት መንገድ እኔም በእጅጉ ይስበኛል። ሙዚቃቸው በእጅጉ ኃያልና ልዩ እንደሆነ አስባለሁ። ስለ እሳቸው የተጻፉ ዘገባዎችና ይሶችን ሳነብ ሥራዎቻቸውን በአንድ ዘርፍ ውስጥ ለመመደብ ሲቸገሩ አያለሁ። የእሳቸው ሥራዎች ወደ አንድ ዘርፍ የተጠጉ ናቸው ብንልም በአንድ ዘርፍ ውስጥ ሙሉ በሙሉ የሚበየኑ ግን አይደሉም። የማህበሩ ሙዚቃ ልዩ የሆነበትን ምክንያት ለማወቅ ሕይወታቸውን ለመረዳት መዛግብቶቻቸውን፣ የሐሳብ ሂደቶቻቸውን፣ ለዓለም ያላቸውን ምልከታ የማይቻል ቢሆንም የቻልኩትን ያህል በጫማቸው ውስጥ ገብቼ የሙዚቃቸውን ምንጭ ለመረዳት ጥሬ ያለው በሳቸው ሙዚቃዎች በመነሳሳት ስለ ኢትዮጵያ ታሪክ ባህልና ቋንቋ ለማወቅ ያለው ፍላጎት መጨመሩንና ተያያዥ ተግባራትን መጀመሩን የሚናገረው ቶማስ የማሆይ ጽጌ ማርያም ሥራዎችና የሙዚቃ ሂደታቸው ለዘመንኛው የረቂቅ ሙዚቃ ዓለም ያላቸው ፋይዳ ከፍተኛ መሆኑንም ያስረዳል። እማሆይ ገደቦችን ተገዳድረዋል። ክላሲካል ሙዚቃ የሚባለው የምዕራባውያኑ የሙዚቃ ቅማሬ ምንነት ላይ እንድናስብ ሞክተውናል። የሆኑ ሰዎች ስራዎች በዘርፍ ውስጥ በዋናነት ተጠርቶ ሌሎች ግን በስልጠና ተቋማት ውስጥ አልፈው ወጣ ባለ ሁኔታ ስራቸውን አዳርሰው እያለ በስራቸው ያለመጠቀሳቸው ሁኔታ የዘርፉን ምንነት በመረዳት ረገድ ስለሚኖረው ተጽዕኖም ማሳያ ናቸው። ባለንበት ዘመን ረቂቅ ሙዚቃ ይበልጡኑ አካታች እንዲሆን እንቅስቃሴዎች እየተደረጉ ነው። ተጨማሪ ጥቁሮችና ሴት የሙዚቃ ቀማሪያን በዘርፉ ውስጥ እንዲወከሉ ግፊት እየተደረገ ነው። ጥቁር አሜሪካውያን ብቻ ሳይሆን አፍሪካውያን፣ እስያና ላቲን አሜሪካውያን የመሰሉ ከምዕራባውያን ውጭ ያሉ ባለሙያዎች እንዲወከሉ ጥያቄ አለ። እማሆይ በክላሲካል ሙዚቃ ዘርፍ ውስጥ በተናጥል በስፋት ያልተወከሉ ልዩ ባለሙያ ናቸው። ለእኔ በእጅጉ የሳቤን ጉዳይ የረቂቅ ሙዚቃ ውስን መሆኑና የአውስንነት እንዴት እንደተፈጠረ እንድናስብ ያደረጉን ባለሙያ መሆናቸው ነው። የዚህ ዝግጅት አሰናጅ የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ከአስራ ስድስት ዓመታት በፊት የተቋቋመ ተቋም ነው። በኢትዮጵያ ረቂቅ ሙዚቃ ታሪክ ውስጥ ልዩ ስፍራ ያላቸውን ባለሙያ ከሚዘክሩ መድረኮች ተሻግረው በዘርፉ ተተኪዎች ይፈልቁ ዘንድ የተለያዩ እንቅስቃሴዎችን ሲያደርግ እንደሰነበተ የማሆይ የእህት ልጅ የሆኑት የፋውንዴሽኑ ዋና ኃላፊ ወይዘሮ ውሃና ከበዴ ይናገራሉ አንዱ ካደረጋቸው ነገሮች የተፈሪ መኮንን ትምህርት ቤት አዲስ አበባ ያለው የሙዚቃ ዲፓርትመንቱ ሙዚቃ ኢንስትሩመንቶቹ ሁሉ ብዙ ነገር ያስፈልገው ነበር። በዛ አማካኝነት የተፈሪ መኮንን ተማሪዎች፣ የቀድሞ ተማሪዎች ድርጅት እዚህ በአሜሪካን ሀገር ስላለ ከነሱ ጋራ በመተባበር ድርጅቱ ያው ገንዘብ አስተዋጽኦ አድርጎ ሙዚቃ ኢንስትሩመንቱ በሙሉ ተገዝቶ ዲፓርትመንቱ እንደገና እንዲቆም አድርጓል። ከዛም በተረፈ በሁለተኛው አመት ደግሞ ተጨማሪ ኢንስትሩመንትም ገዝቶ ለተማሪዎች ደግሞ የአመት ስኮላርሽፕ ሰጥቷል። እዚህ አሜሪካን ሀገር 28 ተማሪዎች በዚህ በ2023 28 ተማሪዎች ሳምንታዊ የፒያኖ ሌሰን ከአንድ አስተማሪ ጋር ዋን ኦን ዋን ይማራሉ። ይሄም ድርጅቱ ቤስ ሚዚክ አካዴሚ ከሚባል ድርጅት ጋራ በመተባበር ነው። ይሄን ስኮላርሽፕ አቬለብል ያደረገው የሰጠው ወይዘሮ ሀና በውጭና በሀገር ውስጥ የሚኖሩ የማሆይ ስራ አድናቂዎች ለመሰል ተግባራት መጠናከር የበኩላቸው እንዲያደርጉ በተናገሩበት አፍታ በተለይ ኢትዮጵያ ውስጥ ለሚገኙ ወዳጆቻቸው ቀጣዩን መልእክት አስተላልፈዋል። እንግዲህ አንዱ በሙዚቃ ትምህርት ቤት አካባቢ ለምሳሌ እንደ ያሬድ ሙዚቃ አይነት እንዲሁም ተፈሪ መኮንንም ሆነ ሌሎች የሙዚቃ ትምህርት ቤቶች የእሳቸውን ሙዚቃ ለተማሪዎች ቢያስተምሩ እና ያ ቢቀጥል። አሁን ለምሳሌ በብዛት የውጭ አገር ሰዎች ናቸው የእሳቸውን ሙዚቃ እየተጫወቱ ያሉት። የሀገራቸው ልጆች ቢጫወቱት ደስ ይላል። ይሄ አንዱ ነው። ሌላው ሙዚቃቸውን በማክበር በኩል ደግሞ ብዙ የኢትዮጵያ ውስጥ ያሉ ሰዎች በእውነት ብዙ ሊረዱ የሚችሉት በዛ ነው። ምን ማለቴ ነው ይሄንን ስል፣ ድርጅት አለ። ያ ድርጅት እሳቸው ያላቸውን ንብረት በሙሉ የሰጡት ድርጅት ነው በአደራ መልክ። ያ ድርጅት ሳይፈቅድ ዝም ብሎ ሙዚቃቸውን መጠቀም እሳቸውንም አለማክበር ነው፣ ስራቸውንም አለማክበር ነው። ይሄ ብዙ የሚገጥመን ችግር ከኢትዮጵያ የሚመነጭ ነው። ከውጭ እንደዛ አይነት ችግር አይገጥመንም። በ99 ዓመታቸው ከዚህ ዓለም በሞት የተለዩት እማሆይ ጽጌ ማርያም ገብሩ በመቶዎች የሚቆጠሩ ያለቁና ያላለቁ የሙዚቃ ድርሰቶችን እንዳበረከቱ ከፋውንዴሽናቸው ሰምተናል። ስራዎቻቸው በዓለም የሙዚቃ መስክ ውስጥ ዘላቂ ስፍራ የይዙ ዘንድ የሙዚቃ ስራዎቻቸው ቅጂ ድርድርና አሻራዎቻቸው በሾምበርግ የጥቁሮች ባህል የምርምር ማዕከል እንዲሁም በኒውዮርክ የህዝብ ቤተ መጻሕፍት ውስጥ እንዲቀመጡ ስራዎች መጀመራቸውንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ ሰዓት ላይ ያላችሁት ጋቢና መዝናኛ ነው። ከአሜሪካ ድምፅ ቀደም ብለን የሰማነው የቬሮኒካ አዳነን አዲስ ዜማ ነው። ዝግጅታችን ይቀጥላል። በመቀጠል ሶስት ወጣት የሙዚቃ ባለሙያዎችን እናስተዋውቃችኋለን። የተዋጣላቸው የመሳሪያ ተጫዋቾች ናቸው። በጋር ያቋቋሙት አዲስ ባንድ ዳልሴት ይሰኛል። ከጥቂት ሳምንታት በፊት በዙም መገናኛ በኩል አግኝቻቸው ነበረ። ከእነሱ ጋር ያደረግኩት ቆይታ በመቀጠል ይቀርባል። አመሰግናለሁ ቴዎድሮስ ነጋሽ። መሳይ ለገሰና ካለ ኤርቶላ የዳልሴት ባንድ መስራቾች አባላቶች ናችሁ። በአሜሪካ ድምፅ አድማጮችና ተመልካቾች ስም እንግዳይ ለመሆን ስለፈቀዳችሁ በእጅጉ አመሰግናለሁ። አስቀድሜ አመሰግናለን። ከመጠሪያችሁን ጀምር፣ ለየት ያለ መጠሪያ ነው። ዳልሴት ምን ማለት ነው? እንዴትስ ተቋቋማችሁ? እንድትቋቋሙ ምክንያት የሆኗችሁ ጉዳዮች ምንድናቸው? የሚለውን አንዳችሁ በመጀመሪያ ንገሩኝ። ዳልሴት የሚለው ስም እንግዲህ አሳይመንት ተሰጥቶን ነበረ ስም እንድናወጣ። በዛ መሀል ያው ዳልሴት የሚለውን አገኘ ሰርቻጊዜ ትርጉሙን ሳይ ጣፋጭ፣ ደስ የሚል ለማየትም፣ ለመስማትም፣ ለመዳሰስ የሚብል ደስ የሚል ጥሩ የሆነ ነገር የሚል ሚኒንግን ያገኘውትና እሱ ቢሆን ሞር ከኛ ጋር ካለው ሙዚቃ ጋር ኮምቢኔሽኑ አዲስ ነው የአኮስቲክ መሳሪያ ነው። ሲሰማም እንትን የሚከብድ አይደለም፣ ጩኸት የሌለው ነው እና እሱን ይገልጻል በሚል በርስ ድንቅ መጠሪያ ነው። እንደ ቡድን እንድትሰባሰቡ ምክንያት የሆኗቸው ጉዳዮች ምንድን ናቸው? ሶስታችንም የተለያየ የሙዚቃ ዎት ውስጥ ግሩፕ ውስጥ በአንድ ውስጥ ሰርተናል እና ተአጋጣሚ አብረን የምንሰራበት አጋጣሚዎች ከካርሎ ጋር ተፈጠሩ። እንዲሁም ለስራም ባይሆን ፍሬድሺፕ ፓርክ ታቆልዶኛል እዛ እየደን ከካርሎ ጋራ እንሰራ ነገር ዝም የራሳችን ፕሮግራም አርባር ማለት ነው። የአንድነት ተዋውበቅ በደንብ እድሉን ሰጠን። ከዛ መሳይም እዛ ግሩፕ ላይ የእኛ ስብስብ ላይ እንግዲህ ጆይን አደረገች ማለት ነው እና ሶስት ሆንን። ለምን ግሩፕ አናደርገው የሚል ነገር ወደ ባንድ እናሳድገው። ያለው መሳሪያችን የሚጣጣም ነው፣ ድምፁ አብሮ የሚሄድ ነው፣ ሶፍት ነው። ከካርሎ ድምፅ ጋራ ማሪሽ የሆነ ከለር ፈጠራል እና ለምን አናደርገውም፣ በሚል ወደ አራት ወር እንደዚህ ገደም ሆናል መሰረት ነው። ያው በአራት ወር ውስጥ ያው ብዙ ነገሮች፣ ብዙ ቦታዎች ሰርተናል። እንዲሁም ብዙ ቪዲዮችንም እንደዚህ ላያቀናል። ኢትዮጵያ ውስጥ በርካታ ባንዶች አሉ፣ የየራሳቸው ቀለም ይኖራቸዋል። የእናንተን ቀለም ለየት ያደረገው ነገር ምንድን ነው? በተለያዩ መድረኮች፣ በተለያዩ ቦታዎች ተደጋግማችሁ እንድትጋበዙ በማህበራዊ መገናኛዎች ላይም ብዙ ሰዎች የሚከተሏችሁ ሆናችኋል። እና ለዚያ በቃን ምክንያቱ ምንድን ነው ብላችሁ ታስባላችሁ? ልዩ ቀለማችሁ ምንድን ነው? ብዙ ባንዶች አሉ ከተማው ላይ እንዳልከው። እና ስንለየው እኛ አሁን እንደ ሙዚቀኞች የከተፋ ስራ እና የትክክለኛ ሙዚቃ ተጠንቶ በራሳችን አቀነባብረን ምንሰራው ሙዚቃ አለ እና ከዛ ከከተፋው ሙድ ወጥተን? የራሳችንን ዩኒክ የሆነ ሳውንድ ለማውጣት እየሞከርን ስለሆነ ይመስለኛል። በራሳችን መንገድ ተርጉመናቸው አጥንተን አሁን ባለን ይዞታ በሳምንት ሁለቴ ተገናኝተን እናጠናለን። ስክነት በተሞላበት ሁኔታ ውስጥ ጊዜ ማሳለፍ የሚፈልግ ሰው ይመርጠናል የሚል አይነት ስሜት ያለው ነው። እንግዲህ ዌብሳይታችሁ ላይ ያየሁት በተለያዩ መድረኮች ዝግጅቶቻችሁን አቅርባችኋል። በግልም በተቋማት በተዘጋጁ መድረኮች ላይ ዝግጅታችሁን አቅርባችሁ ተመልክቻለሁ። ከዚህ በተጨማሪ ደግሞ የበጎ አድራጎት ክንውኖች ላይ ትምህርት ቤቶች ላይም ስራዎቻችሁን ታቀርባላችሁ። በእነዚህ መድረኮች ላይ ማቅረባችሁ ያለው ትርፍ ምንድን ነው? በጣም ኢንተረስቲንግ ነገር ነው እ በግል ፐርሰናሊ ዚ ማቅረብ ደስ የሚል ለሰዎች ጋር እንደዚህ በጓራጉት ስራ ሊሆን ይችላል፣ አስታፍን ሼር ማድረግ ሊሆን ይችላል። አሁኛ ፍሬንድሽፕ ስንጫወት ክፍያ ኖሮ ምናምን ተከፍሎ ምናምን ፓርክ ውስጥ ምሰራ ደስ ያለን ስሜት ያለንን ፍቅር ያለን ለሙዚቃ ያለን ስን ነገር እዛ ላይ እናሳያለን። ሰው ደግሞ እዛ ያለውን ሰው ያዳምጠናል፣ ሼር እናደርጋለን። ስለዚህ ሙዚቀኛ መጀመሪያ ይህ ኖሮ ይገባል ያስባል። ከዛ ደግሞ ወደ ቢዝነስ ነገሩ ማሳደግ ይቻላል። ፍቅር ያለው ሰው ውስጡ ለሙዚቃ ስሜት ያለው ሰው ከዚህ ነው የሚጀምረው ብዬ ማሰብ እና በጎ አድራጎት ሄደ የምታደርገው ነገር በጣም ትልቅ መንፈሳ ይባላል። እንደገና ደግሞ ለእነሱም በሙዚቃ መሳሪያዎቻችን ለእነሱ ኤግዛሚነስን እንደ ህክምና የሚሆን ነገር ነው የምንሰጣቸው፣ እና እነሱ የሚፈጥረው ነገር ቀላል አይደለም ያሉ ነገር እንዳለ ሆኖ፣ አንድ ዝግጅት ላይ የሰይፉ ፋንታሁን ሾው ላይ ለበአለታ የተሳተፍ ነው ዝግጅት ነበር። ጎዳና ላይ በጣም ትልቅ ተሰጦ ያላቸው ልጆች አሉ። እና ሄደን እኛውን ከነሱ ጋር ሙዚቃ ስንሰራ ወይ ሲዘፍኑ ከኛ ጋር ሆነው ይሄ ተሰጦ ዝም ብሎ እንዳልሆነ የሚረግዱ ይመስለኛል። ያ ተስፋ ይሰጣቸዋል። አንድ ቀን ሙዚቀኛ ሆኜ እንደዚህ ልሆን እችላለሁ፣ እንደዚህ ልሰራ እችላለሁ የሚልሆን እምነትም የሚያሳደርባቸው ይመስለኛል። ችሁን እንመለከታለው። የጋራ መግባባታችሁ አንዳችሁ ለአንዳችሁ ያለው ስሜት መልካም እንደሆነ የሚያሳይ ነው። በቡድን መስራት የራሱ መልካም አጋጣሚዎች እንዳሉት ሆኖ አብሮ ደግሞ ፈተናዎችም ያሉት ይመስለኛል። የተለያዩ ሰዎችን ስሜት ማስታረቅ እና አንድ ወጥ ነገር ይዞ ለመጓዝ የራሱ ፈተናዎች ያሉ ይመስለኛል። በእስካሁን ሂደታችሁ የፈተኗችሁ ጉዳዮች ምንድን ናቸው? እዚህ ድረስስ እንድንጓዝ ምክንያቱን ሆናል አብቅትሆናል የምትሉት የመጣጣም ምክንያቱ ምንድን ነው? አሁን የጥናት ጊዜ አለን በሳምንት ሁለት ቀን ተብሏል ና እሱም ሰዓት በአግባቡ ለመጠቀም እየሞከርን ነው። ማስቸግረውን ይመኝ እንደው በማለት እንትን ነው ፍሌክሲብል ነው። አንዳንዴ ፍሌክሲብል እንሆናለን፣ እንነጋገራለን። ኤግዛክት ባወጣነው ፕሮግራም ሁልጊዜ ሊሆን አይችልም። ያወጣነውን ፕሮግራም ግን በጣም አስቸጋሪ ሁኔታ ውስጥ ካልገባን በስተቀር አንሰርዘን ፕሮግራማችንን እና ተነጋግረን ነው ስንወስን። ኢቭን አንዱን ቀን ሚስ ካደረግን ሌላ አዲሽናል ተጨማሪ ቀን ያችን ለማካካስ እናደርጋለን። እና ይሄ መግባባታችን ነው ያቆየን። በስራ መሃል ላይ ስለ ስራው የምናወራለን። ብዙ መጨቃጨቆች ይኖራል፣ ግን ስለ ስራው ማማር ስለሆነ በቀዛው ጋር ነው የምንጨርሰው። አውርተን ጨርሰን ወደ ስራችን ነው የምንቀጥለው። እና እሱ ነው ያቆየው። እኔ መጨመር ነገር እዚህ ላይ ብዙ ጊዜ አስታራቂያችን እሷ ናት። እኔና እይታዎች አንዳንዴ አይጣጣሙም እና እሷ መሀል ገብታ በጣም ጥበበኛ መሆኗን ታሳየናለች። ሌላ የምንጨምረል ነገር ሶስታችንም የተለያየ ግሩፕ ላይ ያሳለፍናቸው ጊዜያቶች ስለነበሩ ብዙ ማነ ስ ይበት እያችን እና የተለያየ አብሮ የመስራት ልምድ ነበረን እና ያለን ድምፅ ጠቅሞናል ብዬ አስባለሁ። ሁላችሁም በተናጠል የተዋጣላችሁ ሙዚቀኞች እንደሆናችሁ አውቃለሁ። በተለያየ እንቅስቃሴዎች ውስጥ ተሳታፊዎች ናቸው። ስለግላችሁ እንቅስቃሴ በተወሰነ ደረጃ ለአድማጮችና ለተመልካቾቻችን አጋሩልን። በግል ያው በሙዚቃ ሕይወት ውስጥ ከፖለቲካ ያለኝ ሕይወት እንዳለ ሆኖ በዋናነት የራስ ቲያትር የሙዚቃ ኦርኬስትራ ውስጥ እንሰራለን። ዋና ስራችን ነው። ከዛ ውጭ በግል ፒያኖ ማስተምራለሁ ክላውድ ቢዝነስ ውስጥ ማለው የግል ቢዝነስ ይሰራለው እንደዚህ አይነት ነገሮችን ሰራል። ከደርሴት ባንድ እና ከፖሊቲ ጋር ከዛ ባለፈ ማለት ነው ያው ከቫይሊን ጋር እንግዲህ ከአስር ዓመት በላይ ሆኖናል። በተለያዩ ባንዶችን ህፃናትና ወጣቶች ቲያትር ቤት ነበር የሚሰራው፣ በዛ ላይ ቫይሊን ነበር የሚጫወተው። አሁንም ብሔራዊ ቲያትር ነኝ በቫይሊን ሆስቲል የሚጫወተው ከዛ ተማሪዎች አሉ። ተማሪዎች እንዲሁ በባይሊ እንደ በክፍያም ያለ ክፍያም የሆነ ማለት ታለንታቸው ውስጣቸው እየፈለገ መክፈል የማይችሉ የተወሰኑ ተማሪዎች አሉ። እነሱን አንዳንድ ጊዜ የተወሰነ ጋይድ አደርጋቸዋለሁ። አሁን ደግሞ እዛ በቅርብ ደግሞ ማስተርሷን በቢዝነስ አድሚኒስትሬሽንም ይዛለች። እሺ፣ ካርሎ ያንተስ? ይህ ከሙዚቃ ውጭ ዲጂታል ማርኬቲንግ ድረ ገጾችን እገነባለሁ፣ ሶሻል ሚዲያ ላይ ያሉ ነገሮችን ማኔጅ አደርጋለሁ። ከሱ ደግሞ በተለየ የድምፅ ስልጠና እሰጣለሁ ለግለሰቦች እና ለድርጅቶች ድምፃቸውን እንዴት በተሻለ መንገድ ለመናገርም፣ ለመዝፈንም፣ ለተለያዩ ተግባሮች እንዲጠቀሙ አሰለጥናለሁ ማለት ነው። ከመለየታችን በፊት በርካታ ወጣቶች ተሰጥኦ ኑሯቸው በጋራ አዲስ ቀለም ይዘው መምጣት የሚችሉበትን ሀሳብና ብልሃት አያውቁም። ብዙዎቹ አብረው እንዴት መስራት እንዳለባቸው፣ እንዴት ወደ ሕዝብ መቅረብ እንዳለባቸው የብዙዎችን ጆሮ እና ትኩረት እንዴት እንደሚያገኙም ግራ ገብቷቸው በየስፍራው የሚገኙ ወጣቶች ይኖራሉ። ከእናንተ ልምድ ተነስታችሁ እንደዚህ ባለ ውድድር በሚበዛበት ኢንዱስትሪ ውስጥ የራሳቸውን ቀለም ማሳወቅ የሚችሉት እንዴት ነው? እንዴትስ ሊያሳኩት ይችላሉ? በሚለው ዙሪያ ላይ የተወሰነ ነጥቦችን ብታጋሩ ደስ ይለኛል። ነው አንድ መጠየቅ ነው። በጣም ችግር ደፍረን ጠይቀን እንዲህ ማድረግ ፈልጋለሁ እና እንዲያባት ብትሰሩ ብለን አንጠይቅም። ብንጠይቅም ዲስከሬጅ የሚያደርግ ነው ያለው። ላይክ እሺ ብሎ ቃል ገብቶ ቃሉን የማያከብር በጣም ብዙ ሰው ነው ያለው እና እሱ ነገር አንድ ሁለት ትጠይቃለን፣ ሶስት ትጠይቃለን፣ ከዛ በኋላ ግን ይሰለችህና አስተዋዋል ግን ውስጥ መስራት ትፈልጋለን። የምትፈልገው ደግሞ የሆነ ከሆነ መሳሪያ ጋር ትቀናጅ ትፈልጋለን እና ያንን ሰው አንተ በፈለግከው መጠን ላታገኝ ትችላለህ እና ጠይቁ፣ ግን ይሄ ዲስከሬጅ ሆነ ወደኋላ የምትቀረው ነገር መሆን የለበትም። የማስተላልፈው በቃ ፑሽ አድርጎ የቻልከው ያህል ድረስ ተስፋ ሳትቆት መሄድ። እሱ በጣም ትልቅ ችግር ነው። መጠየቅ፣ መግፋት፣ መግፋት። እሱ ምናለት የሚጨምረው ነገር ያው ጥሩ ነገር ያነሳቸው ማንኳኳት፣ ደጋግመው ማንኳኳ ቁጥር ምን ነገር ይከፈታል። ከመጠየቅ ይነሳሉ ነገር እና ታለንት ያላቸው ብዙ ልጆች አሉ። ሚቀቡ ይኖራሉ አጋዣቸው ይኖራሉ። እኛም ይጠበቅብናል ሰዎችን የማገዝ ትሬሊንግ የመስጠት የማድረግ ኃላፊነት አለ። በእነሱም ዘንድ ደግሞ ችሎታቸውን በአካዳሚክ ወቀት መፈተሽ ሊሆን ይችላል። አሁን ጊዜው ለቴክኖሎጂ ሶሻል ሚዲያ ምናምን ቅርብ ነው እና ያላቸውን ነገር በምን እንዳለባቸው መቼ ቅርብ ስለሆነ ይችላሉ። በግላቸው ቤታቸውን ብዙ የሚሰሩ ነገር ከዛ ባለፈ የአፍሮ መውጣተኛ እንፈራለን። ብዙ ተፈጥሯችን ሆነ ተቆጥጠንን ምናምን ስላደግን ትንሽ ኮሜት ያስተነበረናል። ተደብቀን ምናምን እንፈራለን። ሙገሳ ካልሰጡን ወደ መውጣት አንፈልግን ምናምን ነገር አለ እና ያን ነገር በሰበርክ ቁጥር ሻይ የማድረጉ ነገር ይመጣል ይመስላል አይ ቲንክ ያሁኑ ያሁን ጊዜ ወጣት ትልቁ ችግሩ ምንድን ነው? ሁሉም ነገር አሁን እንዲሆን ይፈልጋል። ዛሬ፣ አሁን፣ ቶሎ እና አንድ ነገርን መስራት ሲጀምር ዛሬውን ውጤት ካላየ፣ ዛሬውኑ የሆነ ብር የሆነ ነገር ካላመጣለት ትቶ ወደ ሌላ ነገር ያልፋል። እና ዋናው እኔ መሰረታዊ ብዬ ማምነው የሆነ ነገርን አምነንበት እስከገባን ድረስ ቆይተንበት ፍሬ እስከሚያበቅል ጠብቀን ማየት አለብን። ለወጣቱ ምመክረውም እሱ ነው። እኔም ወጣት ነኝ ገና። ስለዚህ መቆየት አለብን። የምናምንበት ነገር ካለ በደንብ ፈልገን፣ አንዴ ካመንበት በኋላ ረግጠን መቋቋም አለብን። የሚያስፈልገውን መስዋዕት፣ የሚያስፈልገውን ፍጋት ረግጠን በኋላ ፍሬው ይመጣል። እጅግ በጣም አመሰግናለሁ። ቴዎድሮስ ነጋሽ፣ መሳይ ለገሰና ካርሎ ኤርቶላ ዳልሴት ስለተሰኘው ጣፋጭ ሙዚቃዎችን በመሳሪያ እያቀነባበረ ለአድማጮች ለተመልካቾች ስለሚያቀርበው የሙዚቃ ቡድናችሁ ናችው፣ ስለ ህልማችሁ እና ስለ ጉዟችሁ ስላጋራችሁልኝ ለአድማጮችና ለተመልካቾች በእጅጉ አመሰግናለሁ። ከመለየታችን በፊት ማስቸገር ካልሆነብኝ ከሰራችኋቸው ሙዚቃዎች መካከል ለአድማጮችና ለተመልካቾች አንዱን ቀጭባችሁ ብታስደምጡልኝ። ጽጌረዳን መርጠናል። Se vi tan, Se yo so get it the twirl of my neck አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ብርሃን ኃይሉ እስካሁን ድረስ አብረናችሁ ቆይተናል። የሳምንት ሰው ይበለን። መልካም ጊዜ።